ሰላም ለጉሪካ በስማ ፍቅረ ሰባማ ሚስከ ስትየ ሞት ጥማ ወዛ ወይነ ተፍሲት ቀራም ኢየሱስ ክርስቶስ መምህረ ጳውሎስ ዘበንያሚ መነሳ ማይተመጸጋን ዘስማ ካይሳሚ አልቦ አይሁዶ አልቦ ማረሚ